ये बहल मदरक አውሮፓ ሁለተኛ ነው። አንድ ሺ ሁለት መቶ ሰው አካባቢ ይይዛል መሰለኝ። ሁለት ሚናራዎች አሉት። አንድ ሺ ሁለት መቶ አካባቢ ሰው ይይዛል። የዛሬ ሁለት ሳምንት ግድም ራዲዮ ጣቢያችን ከሚገኝበት ከቦን ከተማ አጠገብ በሚገኘው ኮሌን ከተማ ውስጥ በይፋ ስለተመረቀ ዘመናዊ መስጅድ ጉዳይ የነገሩን አቶ መሐመድ ሁሴን ነበሩ። ጤና ይስጥልኝ አድማጮች እንደምን ሰነበታችው? በጀርመን ሀገር ወደ ሁለት ሺህ የሚሆኑ መስጅዶች እንደሚገኙ ጥናቶች ያመለክታሉ ከአራት ሚሊዮን ሚሊዮን በላይ የእስልምና እምነት ተከታዮች እንደሚኖሩም ይነገራል። በጎርጎሮሳውያኑ የቀን ቀመር ጥቅምት ሶስት ቀን ጀርመናውያን የውህደት ቀንን የሚያከብሩበት ቀን ሲሆን በዚህ ሁለት ደግሞ በጀርመን ውስጥ የሚገኙ መስጅዶች ሁሉ ለጎብኚዎቻቸው በሮቻቸውን ክፍት አድርገው ይውላሉ። ታዲያ የመስጅዱ ተጠሪዎች ኢማሞች፣ እንዲሁም ምእመናን እንግዶችን በመቀበል ስለ መስጂዱ ስራ፣ ስለ ሙስሊም የጸሎት ስነ ስርዓት፣ መስጅዱ ስለሚያሰባስባቸው ምእመናን፣ መስጅዱ ለማህበረሰቡ የሚያበረክተው አስተዋጽኦ፣ እንዲሁም ስለ እስልምና አስተምሮ ለጎብኚዎች ማብራሪያን ይሰጣሉ። እንደ ወትሮ ሁሉ በዚህ ዓመትም በጀርመን የሚገኙ መስጂዶች ሁሉ ለጎብኚዎቻቸው በሮቻቸውን ክፍት አድርገው ነው የዋሉት። ዕለቱ በጎርጎሮሳውያኑ ጥቅምት 3 ማለትም ከሁለት ሳምንት ገደማ በፊት መስከረም 23 ዕለት ነበር የዋለው። የዘንድሮው የጀርመን ዓመታዊ የመስጅድ ጉብኝት ከወትሮው ለየት ያለ ነበር። ምክንያቱ ደግሞ ራዲዮ ጣቢያችን ከሚገኝበት አቅራቢያ በሚገኘው ኮሌን ከተማ በምዕራብ አውሮጳ ዘመናዊና ውብ የሆነ ግዙፍ መስጅድ በይፋ ከተመረቀ ከቀናቶች በኋላ መሆኑ ነበረ። በቱርክ መንግስት ድጋፍ እንደሚተዳደር የተነገረለትና በጀርመኗ ኮሌኝ ከተማ የታነጸው ይህ ውብ ግዙፍ መስጅድን መርቀው የከፈቱት የቱርኩ ፕሬዝዳንት ረችብ ታይብ ኤርዶዋን ነበሩ። ላለፉት ወራቶች ሀገራቸው ከጀርመን ጋር ፖለቲካዊ ውዝግብ ውስጥ የነበረችው የቱርኩ ፕሬዝዳንት ረችብ ታይብ ኤርዶጋን ጀርመንን በይፋ ለመጎብኘት በርሊን ሲመጡ ደማቅ አቀባበል ከተደረገላቸው በኋላ በጉብኝታቸው መጨረሻ ወደ ኮሌኝ ከተማ አቅንተው ኤርንፈልድ ቀበሌ ውስጥ የታነጸውን ዘመናዊ መስጅድ በይፋ በመረቁበት ወቅት የአሁኑ ጀርመን ጉብኝቴ እጅግ የሰመረ ነበር ሲሉ ነበር የተናገሩት። አዲሱ መስጅድም የጀርመንንና የቱርክን ወዳጅነት ያጠናክራል ብለዋል። የጀርመንኛ ምህጻረ ቃል ዲቲብ የሚል ስያሜን የያዘው የቱርክ እስላማዊ ጉዳይ ህብረት ማዕከላዊ መስጅድ በምዕራብ አውሮጳ ከሚገኙ መስጅዶች ግዙፍና እጅግ ዘመናዊ መሆኑ እየተነገረለት ነው። በዚህም የሃይማኖቱን ተከታዮች ብቻ ሳይሆን ያስደሰተው የህንፃው አቀማመጥ ግዙፍነትና ዘመናዊነት የተመልካችንም ቀልብ መሳቡ ተመልክቷል። ግንባታው ወደ 30 ሚሊዮን ዩሮ ወጪን ጠይቋል ተብሏል። በሁለት ጀርመን የህንፃ ምህንድስና ባለሙያዎች የታነጸው ዘመናዊው መስጅድ ባለፈው ሁለት ሳምንት በቱርክ ፕሬዝደንት በይፋ ተመረቀ እንጂ ስራውን የጀመረው ባለፈው ዓመት በጎርጎሮሳውያኑ 2017 የረመዳን ወቅት ነበር። በጀርመን ኮለኛ አካባቢ ሲኖሩ ወደ 17 ዓመት እንደሆናቸው የተናገሩት አቶ መሐመድ ሁሴን ዲቲቪ የተሰኘውን በኮሊኝ የተገነባውን መስጂድ ወደ ሶስት ጊዜ ሄደውበታል። የመስጅዱ ግንባታ ከመጀመሩ በፊት በከተማዋ አስተዳደር የግንባታ ፈቃድን ለማግኘት ብዙ ውጣ ውረድና ጭቅጭቅም እንደነበረበት ያስታውሳሉ። ሰራበት እንግዲህ ቦታውን የኢስላም ሲምቦል አይደለ መስጊድ ማለት፣ እንዲሰራ ከተማው አልፈለገም። ግሩፖች አሉ። ያው እዚህ ሀገር ዲሞክራሲ ሀገር ነው። እነሱ ይህን አልፈለጉት። ስንት ጊዜ ችግር ነበር እንዳይሰራ። ግን መጨረሻ ላይ ከተማው ፈቀደ፣ ተጀመረ። የዛሬ ሶስት አመት አካባቢ ሄጃሉ። እየተሰራ ነው። ግን መስገጃ ቦታው የተወሰነ አልቋል። ሌላ አዳራሾቹ ምናምን የቀረው ብዙ ነገሮች አላለቀም። ሄደን ሰግደን፣ ከዛ በኋላ ደግሞ ኦርዶጋን ከመምጣቱ በፊት ሁለት ሺህ አስራ አስራ ሰባት ነው የተከፈተው። በጣም ቆንጆ መሲ ነው ከአውሮፓ ሁለተኛ ነው። አንድ ሺ ሁለት መቶ ሰው አካባቢ ይይዛል መሰለኝ። ሁለት ሚናራዎች አሉ፣ ትልልቅ ሁለት ሚናራ የሚቆሙ አላበለ መስጊድ ሚናራ ይባላል። ሌላው ጥራት፣ አሰራሩ ጥራቱ በጣም በጣም ቆንጆ እና በጣም በጣም ያስደስታል ነገሩ። ጫማ ማስቀመጫ ለየት የሚያደርገው በተለይ ቦክሶቹ አረንጓዴ ናቸው፣ ስትከችበት ቀይ ይሆናል። ቀይ ማለት አለው ማለት ነው። ጫማ ሌላ መቶ አይጨምርበትም። እንደዚህ ያን ነገሮች አሉ። የመስገጃ ቦታዎች የትምህርት ቤቶች ኪና ማቆሚያ ቦታዎች ቆንጆ በጣም አይነቱ ጀርመን ውስጥ ቆንጆ ና በጥራት የተሰራ ነው። የሞስኮ መስጂድ የተባለው ና በሩሲያ ርዕሰ ከተማ ውስጥ የሚገኘው መስጂድ በግዙፍነቱ አሁን ኮለኝ በይፋ ከተመረቀው ዲቲቭ ከተባለው መስጂድ እንደሚልቅ ተመልክቷል። የሞስኮ መስጂድ ለመጀመሪያ ጊዜ የታነጸው በጎርጎሮሳውያኑ 94 ዓ ም ነበር። ከዚያም ነው ከመቶ ዓመት በኋላ አሁን ግዙፍና ዘመናዊ ሆኖ ከጎርጎሮሳውያኑ 2007 እስከ 2015 ዓ ም ተገንብቶ በዚያው ግንባታው በተጠናቀቀበት አመት ተመርቆ ስራውን የጀመረው 55 ሜትር ርዝመት ያላቸው ሁለት ሚናራዎችን ያቀፈው ግዙፉ የኮለኙ ዲቲብ መስጅድ በ16500 ስኩዌር ወረል ላይ ያረፈ ባለ አምስት ፎቅ ህንፃን ያካተተ ነው። በህንፃ ውስጥ ሰፋፊ አዳራሾች፣ ቤተ መጻሕፍት፣ የትምህርትና የውይይት ክፍሎች፣ ሱቆችና ሌሎች ከመስጅዱ ስራ ጋር የተያያዙ የተለያዩ ቢሮዎችን ይዟል። በኮለኝ ከተማ ያለው ዲቲብ የተባለው መስጅድ በምዕራብ አውሮጳ ግዙፍ ይባል እንጂ በሞስኮ ሩሲያ ላይ ከሚገኘው መስጅድ አነስ እንደሚል ከለና አቅራቢያ ነዋሪ የሆኑት አቶ መሐመድ ሁሴንም ገልጸዋል። ራሻ ያለውን አያክልም ሞስኮ እሱ ትልቅነቱ አንደኛ ነው። ሁለተኛ ደግሞ እዚህ ጀርመን ውስጥ ያለው ነው። ቦታው መሀል ከተማ ማለት ይቻላል። ባህል በጣም ባይሆን መሀል ከተማ ማለት ይቻላል። ምክንያቱም ሰው መኖሪያ አካባቢ ዩኒቨርሲቲውን በዛ በዛ በኩል አለ። የሚታይበት አካባቢ ነው፣ ከተማ ውስጥ ማለት ነው። ሰው የሚኖርበት ከተማ ውስጥ ነው። ሌላኛ በአብዛኛው መስጊዶች የሚሰሩት አውሮፓ ውስጥ አይተሽ እንደሆነ ከተማ ዳር ላይ የሆነ ሰው ከሚኖርበት አካባቢ ትንሽ ራቅ በማድረግ ምናምን ብዙ ጊዜ የሚሰራው አንዳንድ መስጊዶች ካልሆነ በስተቀር ወደ ከተማ ውስጥ፣ ለምሳሌ ቦን ያለው መስጊድ መስጂድ ሙሃጅሪን እሱም ከተማ ውስጥ ነው። ቀጥሎ ደግሞ ይሄኛው ደግሞ ትልቅ ከተማ ውስጥ ከተሰራ ውስጥ ይሄ አዳራሹ በጣም ትልቅ አዳራሽ ነው። ዝግጅቶች ስብሰባ ለማድረግ ብዙ ነገሮች ማድረግ የሚቻልበት ነው። አለው የትምህርት የሀጅ መሄጃ ቢሮዎች የብዙ ነገሮች አሉት። እዛ ውስጥ ማዕከል ነገር ሳይሆነ አይቀርም። ቋንቋ ይሁን የምን እንደሆነ አላውቅም። አሰራሩ አርክቴክቱ በጣም የሚያምር ስለሆነ ብዙ ጀርመኖች የውጭ ሰዎች ያው ሂጃብ እያደረጉ ጫማቸውን እያወለቁ ሄደው ይጎበኛሉ። ጀርመኖቹ እንደ ለመስጊድነት ብቻ ሳይሆኑ እንደ ቅርስ ነው። ለጀርመንም እኮ ለእስላምም ለጀርመን መንግስትም እንደ ቅርስ ነው። ስለዚህ እስላሙም ክርስቲያኑም እየመጣ ይጎበኛል። በጀርመን የኢትዮጵያ የሙስሊም ማህበራት ዋና ተጠሪ አቶ ብርሃን አባስ በበኩላቸው በጀርመን ሀገር አንድ ህንፃ ሊገነባ ሲታቀድ ህንፃው አካባቢው ላይ ያልተለመደ ከሆነ ከብዙ ወገኖች ጥያቄ ይቀርባል ይዘቱ የቅርሱና የአጠቃቀሙ ሁኔታ ከአካባቢው ተፈጥሮ ገጽታ ጋር መስማማቱን የአካባቢው ነዋሪዎች መፍቀዳቸውን ከሚሉት የመጀመሪያ ጥያቄዎች ጀምሮ በማንና እንዴት እንደሚሰራ ሁሉ ተፈትሾ በቀበሌው ብሎም በከተማዋ ከንቲባ ጸድቆ ነው ግንባታው የሚጀምረው ሲሉ ተናግረዋል። ብዙም ባላውቅም የትኛውን ቦታ የሚሰሩ መስጊዶች ባልተለመደ አኳኋን በሚሰሩበት ሰዓት ያው ጥያቄ ውስጥ ይቀርባሉ። አንደኛ የዚህ ሀገር እንትን አንድ ቦታ ይዘሽ እንደምትፈልጊው መገንባቱን አይፈቀድም። በመጀመሪያ ቦታውን ማግኘት ይኖርብሻል። ቦታውን ካገኘሽ በኋላ ደግሞ እዛ ያለው አካባቢው ይጠይቃል። እዚህ ቦታ መስጊድ ቢሰራ ፈቃደኛ ናቸው አደላች፣ ከመረበሹ ብዙ አይነት ነገሮችን ሳይዶችን ያያሉ። ያን ሁሉ ሳይድ ካዩ በኋላ ወይም ደግሞ ይሄ ነገር ኦኬ ለእኛ አክራሪ ብለን እንወስደዋለን። እና እነኝህ እዚህ ከገቡ ሌላውን እንትን ያደርጋሉ። የመስፋፋት እንትናቸው እንደዚህ ይሆናል። የተለያየ የፖለቲካዊ አመለካከትና ግላዩ የህዝብ አመለካከት ይኖራል። ያን ሁሉ ካስተያዩ በኋላ ነው እንግዲህ ያው የቡልገር ማይስተሩ ነው የመፍቀድም የዛን ሁሉ ሰው ከሰማ በኋላ ነው ውሳኔ ውስጥ የሚገባው። ዲቲ የተባለው መስጊድ በከለን ውስጥ ያለው ከአስራ ዘጠኝ ሰማንያ አራት ጀምሮ ቦታውን እንደያዙትና ያው በተወሰነ አኳኋን እንደሚሰግዱበት ነው የሚነገረው ያለው እና በሁለት ሺህ አስራ ሁለት ይሄ ተገንብቶ እንደሚያልቅ ሁሉ እንትን ብለው ነበር። ከዛ በኋላ ያው በተለያዩ ችግሮች ምክንያት ሳይፈቀድላቸው እንደገና ከቆየ በኋላ መጨረሻ በሁለት ሺ አስራ ሰባት በጁን ውስጥ ነው ያለቀው። የመስጊድ መታነጽ አንዳንድ ጊዜ በከተማዋ ከንቲባ አመለካከትና ግንዛቤ ይወሰናል ያሉት አቶ ብርሃን ስለ እስልምና እውቀት ባላቸው አካባቢዎችና የከተማ ልማት ሰራተኞችና ከንቲባ ጉዳዩ የተያዘ ከሆነ ፈቃድ ለማግኘት መንገዱ ቀ ላል እንደሚሆን ተናግረዋል። እስልምና ጀርመን ውስጥ ከገባ ያው ብዙ አመታቶችን እያስቆጠረ ነው እና በአሁን ሰዓት ጀርመን ውስጥ ራሱ ከአራት አምስት ሚሊዮን በላይ ሙስሊሞች ይኖራሉ። በተለያየ ከተማ የተለያየ አይነት እንትኖች አላቸው። አሁን ለምሳሌ የዛን ነገር መስፋፋት ማወቁን ሁሉ ነገር ይፈልጋሉ፣ እንትን ይላሉ። አንዳንድ ቦታዎች ደግሞ ችግሮች አሉ። ያው ያልሆነ ኢንፎርሜሽን ወስደው በዛ ነገር የሚቅን የሚሉሽ ይኖራሉ። እስልምናን ከቴረር ጋር የሚያገናኙት ይኖራሉ። ሌላው ደግሞ እስልምና ከኖርማል ሃይማኖት እና ስለዛ ምን እንደሆነ ለማወቅ የሚፈልጉ ይኖራሉ እና በሰውም እንትን የተለያየ ሀሳብ ያላቸው ሰዎች አሉ። በእርግጥ በብዛት ሰው ሚዲያን ያያል። ከሙስሊሞች ጋር ደግሞ ተገናኝቶ መስጊድ ገብቶ አይቶ ስለ እስልምና ባወቀ ሰዓት እኔ እኮ እንደዚህ አላሰብኩም ነበር፣ እንደዚህም ፈጽሞ አይመስለኝም ነበር እያለ እንትን ይላል። ለብዙዎቹ ጀርመኖች ከዚህ በፊት ያላዩት ሁሉ ገብተው አይተው ተደስተው ሁሉ ነው የሚሄዱት። እኛ እኮ እንደዚህ አይመስል በሚዲያ ዝም ብለን ስለምንሰማ እንደዚህ ነው ምናምን እያሉ ነው የሚናገሩት። እንደውም እንደው ግን ኢትዮጵያውያን ማለት ማለትም አበሾች በአጠቃላይ የራሳቸው የሆነ የሚሰባሰቡበት ጸሎት የሚያደርሱበት መስጊድ አልገዙም ወይም አላነጹም። እስካሁን በኢትዮጵያዊዎች የያዝነው መስጊድ የለም። ከሌላው ሙስሊሞች በሰሩት መስጊድ ወይም ደግሞ አብረን ባዋርጠን መስጊድ ውስጥ እንሰግዳለን እንጂ እኛ ኢትዮጵያዊ ሙስሊሞች እስካሁን ያደረግነው ገነባ ነው ወይ ደግሞ የገዛነው መስጊድ የለም። የኛ የሆነ መስጊድ የለም። ግን ያው ለዛ ፕሮሰስ ላይ ነን። በቅርቡም ነገሩ ከተሳካልን በሙሽን በፍራንክፈርት ጅማሬዎች አሉን። ደግሞ አድቫንቴጁ ምንድን ነው? ስለ አገራችንም ካልቸር፣ ስለ አገራችን ቋንቋዎች እኛ የራሳችንን አኳኋን የሚገልጹ ነገሮችን እንትን ማድረግ እንችልበታለን ለዛ አስፈላጊ መስሎ ስለሚታየን መንገድ ላይ ነን። ሰሞኑን ለጉብኝት ወደ ጀርመን የሚመጡትን ጠቅላይ ሚኒስትር ዶክተር አቢይ አህመድን ለመቀበል አበሾች የተለያዩ ዝግጅቶቻቸውን እያጠናቀቁ ነው። አቶ ብርሃንም እንደገለጹት ሀገርን ለመርዳት ሰላም ለማስፈን በሚደረገው ጥረት ሁሉ የሙስሊሙ ማህበረሰብ በንቃት እየተሳተፈ መሆኑን ገልጸዋል። በመጀመሪያ እስልምና ኢትዮጵያ ውስጥ መቼ ገባ ቢባል ኢትዮጵያ ውስጥ፣ ዓለም ውስጥ ካሉ አገሮች ውስጥ በቅድሚያ ከገባ በት አገር አንዱ ነው ማለት ነቢያችን ስለ ስለም በዛ በመካ ውስጥ የመጀመሪያ እስጠሪ ተደርጎላቸው ማስተማር እንዳለባቸው ከተነገራቸው ጊዜ በኋላ ፈጣሪ አንድ ነው እንደዚህ የሚሉትን ነገሮች መናገር ሲጀምሩ የራሳቸው ፋሚሊ የነበሩት ስልጣን ላይ ያሉት ያንን ተቃውሞው ችግር ሲያደርሱባቸው ነበር ከተወሰነ አመት በኋላ የግዴታ ሀገሩ ላይ መኖር ሳይችሉ ሲቀሩ መሰደድ ግድ ሆኖባቸው ነበር እዛ ሰዓት ለመሰደድ የሚሆነው ነገር ብለው እንትን ያሉት ኢትዮጵያን ነው እና እዛ ፍትሀዊ ንጉሥ ስላለ ወደዛ እንዲሰደዱ ይፈቅዱላቸዋል። ከተሰደዱት ውስጥ አሁን ለምሳሌ ማንተላን የአራተኛው ከሊፋ የነቢያችን ልጅ አብረው ሁሉ ተሰደዋል ወደ ኢትዮጵያ ማለት ነው። በዛ በወቅቱ የነበረው መንግስትም ተቀብሏቸው በሀገር ውስጥ እንደፈለጉ እንዲኖሩ መብት ፈቅዶላቸዋል። ከዛ ጊዜ ጀምሮ እስልምና ኢትዮጵያ ውስጥ ገብቷል። ልክ እንደ ክርስትና መጀመሪያ ከኢየሱስ ትምህርት በኋላ ቶሎ ወደ ኢትዮጵያ እንደገባው በእስልምናም ታሪክ ውስጥ እንደዛ እና በእስልምና ከሄድ አንተ የምትወደውን ለወንድምህስ ካልወደድክ ድረስ አንተ አማኝ አደለህም ነው የሚባለው። ለሰው ለሌላ ሃይማኖት ላለው ወይ ሃይማኖት ለሌለው አብሮ ለሚኖር ሰው ማሰብ ውዴታ ብቻ ሳይሆን ግዳጃችንም ነው። ያ ስለሆነ አሁን የመደመሩ እንትን የኛ በሃይማኖቱ ራሱ ከሰው ጋር ከጎረቤቱ ከሌላው ሃይማኖተኛ ጋር አብረው የመኖርና መተጋገዙን ግዳጅ ያደርግብናል። ያ ግዳጅ ስላለ አሁንም በዶክተር አብይ ይሄንን ነገር አንስቶ በሚናገርበት ሰዓት የራስ የምትፈልጊውን ነገር እየተናገረልሽ ሲሆን ደስ ብሎች ትቀበያለች። እንዲሁም በእስልምና ላይ በቅርብ ጊዜዎች በደረሱት ችግሮች ያንን ችግሮች በሙሉ ሲያገዙን የነበሩት ወገኖቻችን ክርስትና ሃይማኖት የሚከተሉ ናቸው። ያ ሁሉ ሰው አብሮ ሲተጋገዝ ነበር። በከባድ ጦርነቶች፣ ከውጭ ባሉ ጦርነቶች ውስጥ ሙስሊሞች ያልተሳተፉበት ቦታ የለም። ስለዚህ አሁንም ሀገራችንን ለማሳደግ በሚደረግበት ነገር በሙሉ የሙስሊሞች ተሳትፎ ሀገራችንም ነው ግዳጃችንም ነው። አሁንም ለሚመጣው ዝግጅትም ሙስሊሞች የቻሉትን ያህል ለመተ ባበር ወደ ኋላ ሳይሉ በመስራት ላይ ናቸው። አድማጮች፣ በዚሁ የዕለቱን መሰናዶይን በማጠናቀቅ እሰናበታለሁ። ሀዚብ ታደሰ ነኝ። ጤና ይስጥልኝ።